በየደቂቃው የሚሰማው የኮሮና ቫይረስ መስፋፋት ያስጨንቃል። ዓለም ፋታ ባጣ ሰቀቀን ውስጥ ገብታለች። የተለያዩ ሀገሮች ዜጎቻቸው ይህንን አደገኛ ጊዜ እንዲሻገሩ በሽታውን ለመከላከል ይጠቅማል ያሉትን መመሪያ እያስተላለፉ ነው። ከቻይና የተነሳውና መላውን ዓለም ማዳረሱን የቀጠለው የብዙ ሺዎችን ሕይወት እየቀጠፈ የሚገኘው የኮሮና ቫይረስ ወረርሽኝ ዓለምን በጭንቁ ውስጥ ጥሏታል። የሰው ልጅ እርስ በርስ ያለውን መቀራረብ አስቀርቷል። ጤነኛውን ከበሽተኛው ለይቶ አለማወቅ፣ በቫይረሱ ተይዘውም ምንም የህመም ምልክት ሳይታይባቸው እንደ ጤነኛ መንቀሳቀስ መቻል ማህበራዊ መቀራረብን በርቀት እንዲሆን ግድ ሆኗል። ስነ ልቦና ባለሙያዎች በሰዎች ውስጥ ለመቀራረብ የተፈጠረው ተጠራጣሪነት ለበሽታው መፍትሄ ሲገኝ አይቀጥልም፣ ብዙም አሳሳቢ አይደለም ይላሉ። ራስን ከበሽታው ለመጠበቅ እጃችንን በተደጋጋሚ መታጠብ ፊትንና የተለያዩ ዕቃዎችን አለመንካት ሲያስነጥሱና ሲያስሉ በእጅ መሸፈን ከሰዎች ጋር ያለውን መቀራረብ በርቀት ማድረግ ለጊዜው ራስን መጠበቂያ መፍትሄ ሆኗል የሰው ልጅ የህልውናው ስጋት የሆነውን ኮረና መንግሥታት ቅድሚያ የሚሰጡት የጤና የኢኮኖሚ የፖለቲካ የበርካታ አንገብጋቢ ጉዳዮች ጉዳይ ሆኗል ይዞኝ ይሆን ይዘኝ ይሆን የሚሉ የስነ ልቦና ጫናዎች ሰዎችን እያሰቃያቸው ነው። በተለይ በሕክምና ሙያ ላይ የተሰማሩ ባለሙያዎች ከበሽተኞች ጋር በቅርበት ከመገናኘታቸው አንጻር ሞትን ፊት ለፊት የተጋፈጡ በዓለም ላይ የከፈሉት ላለው ዋጋ ምስጋና የሚቸራቸው ናቸው። ኮረና አስጊ በሆነበት ሁኔታ ውስጥ ትልቅ ኃላፊነትን ተቀብለው የሚሰሩ የጤና ባለሙያዎች ያለባቸውን ስጋትና ጥንቃቄ በተመለከተ ኤስቢኤስ በነርስ ሙያ ከተሰማሩት መካከል ሉላ ክብረአብ እና አያንቱን ባዩ ከሜልበርን፣ ከፐርዝ ህይወት በርጋን ከሲድኒ ማርቆስ ቦጋለን አነጋግሯቸዋል። ስሜ አያንቱ ባዩ ሊካሳ ይባላል። ሬጅስተርድ ነርስ ነኝ። የምኖረውም ደግሞ በዚህ በሜልበርን ከተማ ነው። እንደ ባለሙያ በጣም ከብዙ ሰዎች ጋር ነው ግንኙነት ያለን። በጣም ብዙ ፔሸንት ነው ሉክ አፍተር የምናደርገው ና በጣም ያው የሚያስፈራ ነገር ነው ያለው፣ ምክንያቱም በሽታው እንደሚታወቀው በዓለም ላይ በጣም እየተስፋፋ እና በጣም በፍጥነት ስፕሬድ እያደረገ ነው ያለው። በዛም በጣም ብዙ ሰውም እየሞተ ነው ያለው። ያው በሚዲያውም እንደሚነገረው ከሆነ ማለት ነው ያው እዚህም ሀገር የሞቱም ሰዎች አሉ፣ የተያዙም ሰዎች አሉ። እና ያው ያስፈራል፣ ምክንያቱም ያው አዚ ሄልት ኬር ወርከር ስትሰራ ብዙ ፔሸንት እንደማየት መጠን በዛውም ያህል ደግሞ ሪስኩም ያን ያህል ነው ለበሽታው ሙር የተጋለጠነን እና ያለው ነገር በጣም ያስፈራል። እዛ ላይም ደግሞ ላይክ ሉክ አፍተር የምታደርገው ፔሸንት ወይ ደግሞ ትሪት የምታደረገው በሽተኛ ሁሉም ለኮሮና ቫይረስ ስክሪን ተደርጎ የሚመጣ በሽተኛ አይደለም እና ቫይረሱ ማጋ እንዳለ አታውቀውም። ያው የምታውቀው ዴፍኔትሊ ተመርምሮ ወይ ነጻነህ ወይ ደግሞ ቫይረሱ አለብህ የሚባለውን በሽተኛ ነው ሞር እርግጠኛ ሆነ ከአንተ የሚጠበቅብህን ነገር አድርገህ ትሪት ማድረግ የምትችለው ማለት ነው። ግን ማንኛውም በሽተኛ ግን ሲመጣ ያው እንደ ኖርማል ነው የሚመጣው እና አታውቀውም በሽታ ያው ማጋ እንዳለ እና ዞሮ ዞሮ በጣም ጥንቃቄ መደረግ አለበት። ምክንያቱም በጣም አስፈሪ ነው፣ ያው እንደምታውቀው መድኃኒትም ገና ያልተገኘለት በሽታ ስለሆነ ያቱ ቅድመ ጥንቃቄዎች መደረግ አለባቸው። ራስህን በመጠበቅ ማለት ያው አንድ መስሪያ ቤትም ደግሞ ስትሰራ የዛ የመስሪያ ቤቱ ስፔሻሊ ህክምና ላይ የመስሪያ ቤቱ የራሱ የሆነ ፖሊሲ ና ፕሮሲጀር አለው። ስፔሻሊ ወን ኢት ካምስቱ እንደዚህ ኢንፌክሽን ኮንትሮል ምናምን ና አሁን ደግሞ ስፔሻሊ የኮሮና ቫይረስ ከመጣ ጀምሮ በጣም አግሬሲቭሊ ነው ሪንፎርስ እያደረጉ ያሉት ይሄን ነገር ኢንፌክሽን ኮንትሮሉን፣ ራስ መጠበቁን፣ ፔሽንት ኮንታክቱን እና ያው እንደ ሕክምና ባለሙያ ደግሞ የሚጠበቅብኝ ኔ ሙያ ግዴታ አለ እሱን ሚት ለማድረግ ያው ከኔ የሚጠበቀውን ነገር ማድረግ አለብኝ። በዛ ላይ ደግሞ ከአውስትራሊያም ገቨርንመንት እየወጡ ያሉ በጣም ሪስትሪክት የሆኑ ኮንዲሽኖች አሉ በየጊዜው እየተላለፉ ያሉት እና እነሱን በመከተል ቅድመ ጥንቃቄ በማድረግ ከፔሸንት ቴኬር ስታደርግ ደግሞ መደረግ ያለበትን ግንዛቤ ና ጥንቃቄ በማድረግ ያው ስራችንን እየሰራ ነው ያለ ነው ማለት ነው። ቅድሚ ያለ ቃለ መጠይቅ በጣም አመሰግናለሁ። ማርቆስ ወጋ ላይ እባላለሁ። የሲድኒ ነዋሪ ነኝ። የሚሰራውም በመንግስት ሆስፒታል ሳውዘን ወስት ሲድኒ ኤሪያ ኢንቴንሲቭ ኬር ወይም ደግሞ ከፍተኛ የህመምተኞች ክብካቤ ክፍል ውስጥ ነው የምሰራው። ያ እንግዲህ እንደምታወቀው የኮሮና በሽታ በሕክምና ላለው ባለሙያ የበሽታው በሽታው መንስኤ፣ አይነቶች፣ ምልክቶች፣ የሕክምና ድጋፍ አሰጣት ና የመከላከያ መተላለፊያ መንገዶች በቂ ግንዛቤ አለን። ያም ሆኖ እንግዲህ ስጋት አለን ያው እኛም ሰዎች ነን። እንደምታወቀው እንግዲህ ብዙ ጊዜ እንደሚሰማው ብዙ የህክምና ባለሙያዎች በሽተኛውን ድጋፍ እያደረጉ እነሱም ደግሞ የበሽታው ተጠቂ መሆናቸው ተጎዲ መሆናቸው እየተሰማ ነው። ያ አንዱ አሳስባል። ሁለተኛው ምንድን ነው? ያው ሰዎች ነን እና እኛ ብቻችን አይደለም የምኖረው ቤተሰብ፣ ልጆች፣ ህጻናት፣ ስምስት ዘመዶች አሉን። እኛ ስራ ሰርተን እንመጣለን ብለን እነሱ ደግሞ የማያውቁትን ችግር ይዞ መምጣቱ ለራስ ብቻ መያዝ ሳይሆን ብንያዝ ቤተሰቦች እንዴት ይሆናሉ? የምትተታቸው ዘመዶች ስሚን ያሉ የሚሉት ከፍተኛ ስጋት ነው። እና ስለሆነ እንግዲህ ምንድን ነው በአጭሩ ማድረግ የምንችለው እያንዳንዱ ሰው እንግዲህ በየእምነቱ ስራ ሲገባ ያው በጣ እንዲጠብቀው ይጠይቃል። ሁለተኛ ደግሞ በሆስፒታል ውስጥ ያሉትን ሪሶርሶች አሉ እነ ፒፒኢ የሚባሉ ፐርሰናል ፕሮቴክሽን የመተላለፊያ መንገዶችን የምንጠቀምባቸው መሳሪያዎች እንደ ጋውን ግላፍ ማስክ የመሳሰሉትን ነገሮችን በሚገባ የመታጠብን በሚገባ መጠቀም ነው እንግዲህ ያለን በዚህ ሁኔታ ነው እንግዲህ ያለን ማለት ነው ይህ ህይወት ወይ አውስትራሊያ በምዕራብ አውስትራሊያ ነው የምኖረው። የምሰራው ሰር ቻርልስ ጋርድነር ሆስፒታል ነው ዋንኦፍ ትልቁ ሆስፒታል ነው ምዕራብ አውስትራሊያ ላይ እና ኢመርጀንሲ ነርስ ነኝ። በአሁኑ ሰዓት እንደ እውነቱ ምንነጋገር ከሆነ ፍርሃት ላይ ነኝ። ፍርሃቱ ምንድን ነው? እኒን ተሰምቶኝ አያውቅም። ይሄ ነገር ጠቅለሁ የምትመጣ ነገር አይደለም። ሁለተኛ ቤት ልመጠች ነው ቫይረሱ። ልጆች አሉኝ፣ ትዳር አለኝ እና ትንሽ ያው ያስፈራል። ወደ ስራ ስትሄድ ኢትስ ኦልዌይዝ የሚከብድ አየር አለው በአሁኑ ሰዓት እና ከልምዴ አንጻር ኢመርጀንሲ ከሰራው አንጻር እንደዚህ ጊዜ ተሰምቶኛል። አቅም ሌላ ደግሞ ያው የሲስተም ሁኔታ ነው። ሰፖርት አለን። እነዚህ ኢሞሽናሊ ምናምንም ከስራ ማለት ነው። ግን አሁን ይሄ ፕሮቴክቲቭ ፒፒኢ የሚባሉት ነገሮች ለምሳሌ እንደ ማስክ የምንለብሳቸው ነገሮች ቫይረሱን ለመከላከል እስኪ ሾርቴጅ አለ። ስለዚህ በየቀኑ ፖሊሲ ይለዋወጣል፣ በየቀኑ የሚወጣው ጋይድላይን ይለያያል። ስለዚህ ይሄ ትንሽ የሚያስፈራኝ ነው። እንግዲህ ከእግዚአብሔር ጋር የሚሆነውን መጠበቅ ነው እና በተረፈ ገና ነው። እኛ ጋዜ ካላደረግም አሁን የምንጠብቀው ክረምት ላይ ነው በጣም ብዙ ሰው ይታመማል ብለን የምንለው የሚቻለንን እያደረግን ነው። ስሜ ሉላ ክብራ ይባላለኝ። ሙያዬ ደግሞ ነርሲ ነው የምሰራው ያው ሆስፒታል ውስጥ ነው። አሁን በመጣው ቫይረስ በሽታ ኮሮና ቫይረስ ማለት ነው ኮቪድ ናይንቲን ይባላል እና በሽታው ትንሽ ያስፈራል። ለምንድ ነው የሚያስፈራው? አንድ ሰው በሽታው ተሸክሞ ምንም አይነት ምልክት ሳያሳይ ለብዙ ጊዜ ስለሚቆይ አንድ ሰው ወይም በሽተኛ ሊኖረው ይችላል። ቫይረሱ ግን ሳናውቀው አብሮን ሊቆም ይችላል። ሊያስል ይችላል። የሆነ ነገር ነካክቶ ሊሄድ ይችላል። ለዛ ያስፈራል በሽታው ትንሽ። ብዙ ጥንቃቄ ያስፈልገዋል። በተለይ እንደነስ ከብዙ ሰው ጋር ስለሚገናኝ ከበሽተኞችም ከበሽተኞችም የሚጠይቁት ብዙ ብዙ ሰው ነው የምንገናኘው እና ያስፈራል። ግን ያለን የተሰጠን መከላከያ በመጠቀም እንደ እጅ መታጠል በየጊዜው አንድ ሰነታይዘር በመጠቀም ግላቦችን፣ ማስኩን ሁሉም የተሰጠንን መከላከያ ያው ትሬኒንግ እየተጠቀምን ራሳችን ጠብቀን በሽተኞችም ራሳቸው እንዲጠብቁ እናስተምራለን። ከኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ አውስትራሊያ ከማህበረሰብ ለማህበረሰብ።